ፊታችንን ካቆምንበት እንጀምራለን። ነገር ግን ባለፉት ሁለት ተከታታይ ፕሮግራሞች ሊሳተፍ የነበረው የአዲስ ፎርቹን ጋዜጣ ማኔጂንግ ኤዲተር ታምራቅ ገብረ ጊዮርጊስ ዛሬ በተደጋጋሚ ስልኩ አልሰራልንም እና አላገኝ ነውም። ዓለም አቀፍ ደረጃ የሚቀርቡ ትችቶችን በአንድ በኩል ይዘን በቀጥታ ግን በስራው ላይ በሀገር ውስጥ ያሉ ጋዜጠኞች የሚያዩበትን መለስ ብለን ለመፈተሽ ነው እየሞከርን ያለ ነው ና ጸዳለ አዲስ ስለሆነ ዚህ ውይይት እየተሳተፍ ያለሽው፣ ተመስገንና ታምራት በየበኩላቸው የየራሳቸውን ልምዶች መነሻ አድርገው እንደ ገለጹት ሁሉ እንደ ወርሃዊ መጽሔታችሁ ዋና አዘጋጅ ጋዜጠኝነት በኢትዮጵያ ምን አይነት ገጽታ አለው? ምን አይነት ፈተናዎች አሉ? እስኪ ያንቺን አጋሪ ነው ዛሬ ጋዜጠኝነት በኢትዮጵያ ውስጥ ነፃ ጋዜጠኝነትን በለው እየተሰራ ያለበትን ሁኔታ አሉላ ትንሽ ሰፋ ይላል ግን በተቻለኝ አቅም ነጥብ በነጥብ ናንስቼ ላብራራ ሞክራለሁኝ። ምን አይነት ሁኔታ ላይ ነው ያለው? የነፃ ጋዜጠኝነትን በሚመለከት ላልከው ጥያቄ እኔ የማየው ከሶስት አንግሎች ነው። ሶስት መሰረታዊ ችግሮች አሉበት ብዬ ነው የማምነው። አንደኛውና ትልቁ ችግር ሰልፍ ሴንሰርሺፕ ወይም ደግሞ ራስን የመግታት ፕራክቲስ ነው በጋዜጠኝነት። ሁለተኛው ትልቁ ችግር ብዬ የምገምተው መረጃን የማግኘት እድላችን መገደብ ነው። ሶስተኛው ትልቁ ችግር ኢዲኦክሪቲ በእንግሊዝኛው በአማርኛው ልትረዳኝ ትችላለህ። ምን ማለት እንደምችል ለሙያው የሚኖረን ብቃት የተሟላ ብቃትና ክህሎት ሳይኖር በስራ ውስጥ የመሰማራትን ሁኔታ ነው የገምገምሻለች በስራ ውስጥ የመሰማራት ሁኔታ ቅድም ካልኩት ከሰልፍ ሴንሰርሽፕ ጋር የሚያገናኘው ፖይንት አለ። እንዳብራራ ከፈቀድክልኝ ራስን መገደብ ብለን ስንል ለምንድን ነው እዛ ውስጥ ጋዜጠኞች የሚገቡት የሚለውን ጥያቄ ማንሳት አስፈላጊ ይሆናል። ትልቁ ጋዜጠኞች እዛ ውስጥ የሚገቡበት ፈተና ወይም ምክንያት በአሁኑ ሰዓት ያለው የሚዲያ ህጉ ምን ያክል በጋዜጠኞች ላይ ተጽዕኖ አለው ወደሚለው ይወስደናል። ለምሳሌ ጋዜጠኞች በወንጀለኛ መቅጫ ህግ የመቀጣት ፕሮባብሊቲያቸው ለሚሰሩት ስራ ላጠፉት ጥፋት በወንጀለኛ ህግ የመዳኘታቸው ጉዳይ ራሳቸውን ወደ መገደብ ውስጥ ያስገባል። ምክንያቱም በእርግጠኝነት መቼ ነው ቀይ መስመር የምትሻገረው፣ የተሻገርከው ወይም ልትሻገር የደረስከው የሚለውን ያለ ማወቅ ነገር አለ እርግጥ ነው የመናገር መብት አለ የመጻፍ መብት አለ ህገ መንግስቱ ላይ ያለው ነገር ግን መቼ ነው የጻፍኩት ነገር ወደ እኔ ተመልሶ ሊጎዳኝ የሚችለው የሚለውን ነገር ያለማወቃችን ጉዳይ ራሳችንን በገደብ ትልቅ ፈተና ውስጥ ያስገባናል ራሳችንን ስንገድብ የብቃት ማነስና ራስን መገደብ ይገናኛል ያልኩ ቅድም ለዚህ ነው ራስህን በገደብክ ቁጥር ብቃትህን እየቆረጥከው ነው ያለኸው እየገደብከው ነው ያለኸው መጻፍ ብትችልም እንኳን ያንን ነገር ፍራቻ የመቆጠብህ ነገር ወደዚህ ወደ ብቃት ማነስ የምትጽፈው ጽሁፍ ብቃት ያነሰው ጽሁፍ ወደ መሆኑ ደረጃ ላይ ነው የሚያደርስህ። ለዚህ ነው ሁለቱ ኢንተርሊንክ ናቸው የሚገናኙ ናቸው ብዬ ያልኩት አሏቸው። የብቃት ማነስ እና ራስን በገደብኩ ቁጥር የምትጽፈው ጽሁፍ ጥራቱ እየቀነሰ ነው የሚመጣው። ምክንያቱም ማስገባት ያለብህን ኢንፎርሜሽን አታስገባም፣ መረጃ አታስገባም። ይሄ ነገር እኔ ሊጎዳኝ ይችላል ብለህ ስለምትል ቆርጠህ ታስቀራለህ። ቆርጠህ ባስቀረህ ቁጥር ደግሞ አንባቢህን ነው እየጎዳህ ያለው፣ አድማጭህን ነው እየጎዳህ ያለው፣ ተመልካችህን ነው እየጎዳህ ያለው። ጸዳለ የሚስብ ነገር እያነሳች ነው። ይሄ ራስን የመግታት አዝማሚያ ቀደም ሲል በታምራትና በተመስገንም በተመሳሳይ ተነስቷል። የተለያዩ ምንጮች ለዛ ራስን ለመግታቱ ምክንያት ወይም መነሻ ሆነው ታምራት ግለሰቦችና ድርጅቶች ሳይቀሩ አንዳንድ የራስን ለመግታቱ መነሻዊ ምክንያት ይሆናሉ ብሎ አስቀምጧል። በተለይ ደግሞ ተመስገን በመንግስት የቁጥጥር እርምጃ የጋዜጠኝነት ስራን የሚቆጣጠሩ ክፍሎች እንዲሁም ሌሎችም ከተለያዩ ሕጎች ጋር ተጣቅሰው ያን ራስን የመግታት ጫና የማሳደሩን ሁኔታ እንደሚፈጥሩ ጠቁሞ ነበር። በከፊል እንዳልሽው ከክህሎት ወይም ከራስ ከጋዜጠኝነት የተሟላ ብቃት ጋር ቢያያዝም ከነኝ ሶስተኛ ኃይሎች የሚፈራ ኃይል፣ አንዳንዴም ያልታወቀ ከእሱ ጋስ የሚገናኘው የጎላ ክብደት አይኖረውም በተደጋጋሚ የሚነሳ ራስን ለመግታቱ በምክንያትነትም የሚገለጽ ነውና በእርግጠኝነት ግንኙነት አለው። ምሳሌ ብነግርህ እንደ ኤዲተር ወይም እንደ ዋና አዘጋጅነቴ ሚኒስቴርም ሆኑ ወይም ደግሞ ትልቅ የህዝብ አገልግሎት መስሪያ ቤትም የሚሰሩት ሆኑ ከመንግስት ባለስልጣናት ከአንዳንዶቹ ጋር በስራ ቦታ ስትገናኝ አንዳንድ ነገሮችን ዲስከስ ታደርጋለህ እና ይሄን ነገር በተጨማሪ እኔ ዜና ልሰራበት እፈልጋለሁ ይሄን ነገር ወደዚህ በወስደው ታወራለህ እንደዛ እና ችግር የለም። የህዝብ ግንኙነት ኃላፊዎች አሉ በየመስሪያ ቤቱ። ከሌ ነው ከሌን ኮንታክት አድርጊ እና ምንም የምትፈልጊውን መረጃ ታገኛለሽ ትባላል። ትደውላለህ። ለእነዚህ ሰዎች ስትደውል የመጀመሪያው ጥያቄ የሚጠይቁ ከዚህ ሚዲያ ነው የምደውለው ብለህ ስትል የግል ነው የመንግስት ነው ብለው ይጠይቁሃል። የግል ነው ስትል እዛ ጋ ያበቃል። ብዙ ነገሮች እዛ ጋ ያበቃሉ። አታገኝም። በዚህ ሰዓት መልሰሽ ደውዪ ትባላለህ። ትደውላለህ፣ የሉም ነው የምትባለው። ሞባይላቸው ላይ ስትደውል አያነሱም፣ አታገኝም። ለምን እነዚህ ሰዎች የራሳቸው የሆነ ቀድመው ጭንቅላታቸው ውስጥ ያስገቡት ነገር አለ ይህንን መረጃ ለግል ሚዲያ መስጠት አልፈልግም የሚለው ነገር አለባቸው። ውስጣቸው እንግዲህ ከላይ ባለስልጣኑ ያውቁታል ጉዳዩን የሚመሩት ወደዛ ነው። ደግሞ በትክክለኛው መንገድ እንሂድም ከተባለ ትክክለኛው አሰራር ይሄ ነው። እነዚህ ሰዎች ግን ለግል ሚዲያ የራሳቸው የሆነ ውስጣቸው ያስገቡት ድምዳሜ አላቸው። ስለዚህ አካዴሚ ስልካቸውን አያነሱም ወይም በጣም ያመላልሰዋል። ደብዳቤ አምጣ ትባላለ። ይሄ ወዴት ይወስዳል? ቅድም አክሰስ ቱ ኢንፎርሜሽን ወይም ለመረጃ ያለን ቀረቤታ ወደሚገድበው ደረጃ ይሄዳል። ስለዚህ ይሄ በሕጉ ላይ ብቻ ያለ አይደለም። ግለሰቦችም፣ በራሳቸው ድርጅቶችም፣ በመንግስትም ግለሰቦች በራሳቸው የወሰዱት የራሳቸው ድምዳሜ አለ። ያ ድምዳሜ ለአንተ ትልቅ ተጽዕኖ ነው ያለው። በሌሎች ተጽዕኖ ስር የማደርህ ጉዳይ ትክክል ነው። በህጉ ተጽዕኖ ስር ብቻ ሳይሆን በድርጅቶችና በግለሰቦች ተጽዕኖ ስር የማደርህ ትክክል ነው፣ የማምንበት ጉዳይ ነው። ሳሳቢ ደረጃ ይሄ ነው። ለምን? መልካም ጸዳለ፣ በጣም ቁልፍ የሆኑ ጉዳዮችን አንስተሻል። ዝርዝር ሀሳቦችን እንድንመለከት የሚጋብዛሉ ነገር ግን ለሰዓት ሽሚያ ሲባል ወደሚቀጥለው ነጥብ አልፋለሁኝ አሁን ተመስገን ወደ አንተ ነው የምመጣው። አሁን እዚህ ስቱዲዮ ከገባሁ በኋላ የደረሰኝ ከኢትዮጵያ የውጭ ጉዳይ ሚኒስቴር በዛሬው ዕለት ይፋ የሆነ በእንግሊዝኛ የወጣ መግለጫ የሀሰት ክሶችና የኢትዮጵያ ፕሬስ ተጨባጭ ይዞታ ይላል በቀጥታ የምንነጋገርበት ርዕስ የሚያነሳ ነው። ብቃትን ይመለከታል። አጭር ጊዜ ያለውን የኢትዮጵያ ነጻ ጋዜጠኝነት ታሪክ ጉዞዎች ይመለከታል። የረባ መጨበጫ የሌላቸው በቂ መረጃ ያልታከለባቸው ታብሎይድ የሚባሉትን ባሉባልታ የሚመሩ ጋዜጦች አጻጻፍ ይተቻል። ሶስት ገጾች ያሉት መግለጫ ነው እጅ የገባው፣ በዝርዝር እንመለከተዋለን። እናንተም በሚቀጥሉ ፕሮግራሞች ላይ አንብባችሁ ትነሳላችሁ። ለዛሬው ግን ለተነሳንበት ውይይት ተመስገን እነኚህ የሚቀርቡት የሐሰት ክሶች ናቸው። የኢትዮጵያ ነጻ ፕሬስ ተጨባጭ ይዞታ ራሱ የፕሬሱን ብቃት ያለመኖር ነው እያመለከተ ያለው የሚል ሌሎች ሀሳቦችንም የሚያካትት ነው ይሄ መግለጫና ምን ትመልሳለህ ለዚያ? ይህ አሁን የወጣውን ሪፖርት በአጋጣሚ ያላየሁትንም ነገር ግን አንተ ካልከኝ ስነሳ ለሀያ አመት የነበረ ተመሳሳይ የኢትዮጵያ መንግስት የሚያወጣው ክስ ነው። ሚዲያዎችን ለማፈን የሚያደርግበት መንገድ ነው። ይህንን አጠንክር የምንግ የሀሰት ክሶች አሉባልታዎች፣ ከሆኑ የኢትዮጵያ መንግስት በርካታ ሚዲያዎችን እና ከምናሳትማቸው ከፕሪንት ሚዲያው በጣም በብዙ ሺ ሊያጥፍ የሚችልና ተደራሽነት ያለው ሚዲያ በቁጥጥር ስር ሆኗል እና እነዛ የሀሰት ክሶችና አሉባልታዎችን ቃል በቃል በትክክለኛ መረጃ እያሳመነ አቅርቦ ህዝብን አሳምኖ ሚዲያዎቹን ከንባብ ውጭ ማድረግ ይችላል። ይህን የማያደርግበት ምክንያት ክሱ ውሸት ስለሆነ ነው እንጂ በዚህ መልኩ ይህንን ፕሩፍ ማድረግ ይችሉ ነበር፣ ግን አያደርጉትም። ስለዚህ ምን ያደረጓሉ መሰለህ? ዝርዝር የለውም። እከሌ ሚዲያ የጻፈው በዚህ በዚህ ጉዳይ ላይ ይሄ ውሸት ነው የሚል ነገር አታገኝም። ምንጊዜ ኢትዮጵያ ውስጥ ሪፖርት ሲወጣ የምታገኘው ምንድን ነው? አሉባልታ ነው፣ የሐሰት ክስ ነው ነው የሚሉ የሐሰት ክሱ ምንድን ነው? መዘርዘር አለበት። እከሌ እከሌ የሚባለው ሚዲያ ይሄ ይሄ ውሸት ነው ብሎ ህዝብንም ማንንም እንዲያሳምን በሚችል ኃላፊነታቸውን አይወጡም። ይሄን የማያደርጉበት ምክንያት ደግሞ ሳይችሉ ቀርተው ሳይሆን ሚዲያዎቹ ከሞላ ጎደል ይዘው የሚወጡት እውነት ስለሆነ ነው። መንግስት ደግሞ ወይም ደግሞ በዙ ፓርቲ ደግሞ በተቃራኒ የሚፈልገው ምንድን ነው? ኢትዮጵያ ውስጥ ያለ ሚዲያ በሙሉ ልክ የመንግስት ሚዲያዎች በሚሰሩበት የተባባዊ ሁኔታ እንዲቀኙ ነው የኢትዮጵያ መንግስት እየገፋ ያለው። ቅድም ጸደይ በጣም ጥሩ አድርጋ አንስተዋለች፣ ገደቡን ከሁለቱም ማንገድ። ስለዚህ ይሄ ገደብ የመጣው ለምንድን ነው? ራሱን መገደብ የመጣው የሚባለው የመንግስትም ወጥ የሆነ ጉልበት እና ጠንካራ እርምጃውን ስለምንሰራ ነው። ሳንሱሩ ወይም ገደቡ፣ ራስን መገደብ፣ ራስን ቅድመ ምርመራ በራስ ላይ ማካሄድ የሚለው የመጣው እንጂ መንግስት ያጠፋውን ብቻ ስህተት ከተገኘበት በህግ የሚጠይቅ በመረጃዎች ስህተቱን አጋልጦ ከንባብ ውጪ ማድረግ የሚችልበትን አካሄድ ቢከተል ማንም ኢትዮጵያ ውስጥ ያለ ሚዲያ ሊሰራ አይችልም። ስለዚህ እንደዚህ አይነት ሪፖርቶች ብዙ አዲስ ነገር የላቸውም። እነዚህ ሪፖርቶች ሊያሳዩን የሚችሉት ምንድን ነው መሰለት የሁለት ሺህ ሰባት የሚደረገውን አምስተኛውን አገር አቀፍ ምርጫ ከወዲሁ ከሚዲያ ውጭ ለማድረግ የተዘጋጁ የማሰኛ ስልቶች ናቸው እንጂ ተጨባጭ የሆነ ሪፖርት አይደለም በቅርብ ጊዜ የወጣ ሰባት መጽሄቶችን ፋክሽንን ጨምሮ የሚመለከት አንድ ጥናት ወጥቶ ነበረ በጣም የሚገርም ጥናት ነው ጥናቱን ያጠናው ራሱ አዲስ ዘመን ና ማን ነው የፔስ መምሪያ ና የዜና አገልግሎት ነው እነዚህ ሚዲያዎች ናቸው እነዚህ ሚዲያዎች ገለልተኛ ሆነው መንግስትን ከማገልገል ወጥተው አንድም ቀን በኢትዮጵያ ታሪክ በኃይለስላሴን ጊዜም በለው በመንግስቱ ኃይለማርያም ዘመንም በለው ኒውትራል ሆነው የጋዜጠኝነትን ስነ ምግባር ጠብቀው ሲሰሩ ላየ ነው ኢትዮጵያ ውስጥ የመንግስት ሚዲያ ልክ እንደ አዝማሪ የመንግስት አገልጋይ ነው። የሚገርመው ደግሞ እነዚህ ሚዲያዎች እነዚህ ሚዲያዎች መልሰው እከሌ እከሌ የሚባለው ሚዲያ ሀሰተኛ ነው፣ ጽንፈኛ ነው፣ አሏርተኛ ነው እያሉ ጥናት ሲያደርጉ ሊያሳየን የሚገባው ነገር አለ። ይሄ ሁለተኛው ዛሬ የወጣው ሪፖርት እንግዲህ ሊሆን የሚችለው የዛኛው ተቀጥላ ነው እና ምንም ተጨባጭነትም የሌለው ነው፣ ተአማሪነትም የሌለው ነው። ምክንያቱም መንግስት በትክክል አንድ ሚዲያ ላይ ስህተት ቢያገኝ በቴሌቪዥንም በሬዲዮም በለው ብዙ የፕሪንት ሚዲያን በለው በጣም ብዙ ተደራሽነት ያላቸውን በቁጥጥሩ ስር ስላዋለ በነዛ አማካኝነት ጉዳዩን አጋልጦ እርቅ ሊያፈጥር ይችላል ሚዲያው። ነገር ግን ይህን የማያደርጉበት ምክንያት አለ። የማያደርጉበት ምክንያት ምንድን ነው? እነሱ የያዙት ሚዲያ ማፍን ነው እንጂ ሚዲያው ላይ እየወጣ ያለው ከሞላ ጎደል፣ እየወጣ ያለው ከሞላ ጎደል የአስብክስና አዋልታ ሆኖ አይደለም። ይህ ሆኖ ኖሮ ኢህአዲግ እንዳየ ነው። እናንተም ታቀባችሁ እረና ያልባሉ በፈጠራ በሐሰት ሰውን እየከሰ ባለበት ሁኔታ በተጨባጭ በተጨባጭ ውሸት ውሸትና አሉባልታ ያገኘበትን ሚዲያ ይታገሳል ማለት በፍጹም ከስርዓቱ ባህሪ ጋር ሊሄድ አይችልም። መልካም እና ይህን ሪፖርት ያው እንደነበረው ማፈራሪያ ነው እና ማሰኛ ነው በት ሌላ ምንም ስን ልሰጡ። መልካም ይህን ሪፖርት በዝርዝር እንቃኛለን። እናንተም የማንበብ እድል ካገኛችሁ በኋላ በስፋት የመመልከት እድል ይሰጠናል። የሀሰት ክሶችና የኢትዮጵያ ነጻ ፕሬስ ተጨባጭ ይዞታ የሚል ነው። የኢትዮጵያ መንግስት በዛሬ እለት ያወጣው መግለጫ የጋዜጠኝነትን አሰራር ስንመለከት በተጨባጭ በግሉ ፕሬስ ዘርፍ ያሉት ድክመቶች ምንድን ናቸው? የሚሉትን ጨምረን እንመለከታለን። አማራጮች የምትሏቸውንም ለመቃኘት እንሞክራለን። ለዛሬ ግን ሰፋ ያለውን እድል የሰጠሁት ለጸዳለ ለማ ነው። ለመጀመሪያ ጊዜ የተቀላቀልሽን ስለሆነ አመሰግናለሁ። በሚቀጥለው ፕሮግራማችን ቀደም ብዬ ያነሳዋቸውን ችግር ናቸው የምትሏቸውን እንደ ድክመት የምትቀበሉ የምታምናቸውን፣ በእርግጥ በእኛም በኩል ይሄ መሻሻል አለበት ከሚለው እንዲሁም በመንግስት በኩል አለ ላላችሁ ተጽዕኖ ለመሻሻሉ የትኞቹ አቅጣጫዎች ይረዳሉ ብላችሁ እንደ ጋዜጠኛ የምታቀርቧቸውን አስተያየቶች እናካትታለን። ጸዳለ ለማ የአዲስ ስታንዳርድ ወርሃዊ መጽሔት ዋና አዘጋጅ። ተመስገን ደሳለኝ የፋክት መጽሔት አንደኛ፣ እግዚአብሔር ይስጥልኝ። በጣም አመሰግናለሁ። ምሰግናለሁ ግን ስለተሰጠኝ እኔም በጣም አመሰግናለሁ።